በየቫለንታይንስ ዴይ ማለት ነው። በየዓመቱ አበባ እየሸጥን አዲስ አበባ ዩኒቨርሲቲ ላሉ ተማሪዎች ስኮላርሺፕ ፈንድ እንሰጣለን ማለት ነው። ከሰባት ዓመት በፊት ነበር የተጀመረው። ዘንድሮ የተለያዩ ካፍቴሪያዎች ክላስ ጋር ያለው ፎይ ፈርፍሎፕስ ነበረን ቦስተን ዴስፓ ከዛ ደግሞ የተለያዩ ኢንተርናሽናል ኦርጋናይዜሽኖች ፌዴሬሽን በሲ ኢሲኤ ከር ኢትዮጵያ እነዚህ ኦርጋናይዜሽኖች ውስጥ ነበር። አ በጣም ብዙ ስራ የሚጠይቀው የተለያዩ ሰዎች ኦርደር ያደርጉናል። ከዛ ነሱ ጋር የሄድ እንደልበር እናደርጋለን። አብዛኛው ማአት ሰው ሁሉም በሚባል ደረጃ በዚህ ላይ ይሳተፋል ማለት አበባ እንዳለበት የተለያዩ የአበባ እርሻ ያላቸው ሰዎች ነው የሚሰጡ ነው አብዛኛውን አበባ ማለት ነው። ስለዚህ እነሱ በነጻ የሰጠውን አበባ እኛ አስተካክለ እንሸጠዋለን ማለት ነው። ከአበባ ውጪ ይሄ ከረሜላ፣ ቾክሌቶች፣ የእጅ ብራስሌቶች፣ የተለያዩ ነገሮች እንሸጣለን አበብ ማለት ነው። ግን አበባውንም፣ ከረሜላም፣ ቾክሌቱ ነው አብዛኛውን በዶኔሽን ነው የምናገኘው። በየአመቱ የፍቅረኞች ቀንን ታሳቢ በማድረግ አበባና ጣፋጮችን ተሸጦ ከሚገኘው ገቢ እንዲደገፉ የተመረጡ ተማሪዎች ትምህርታቸውን ከጀመሩበት ጊዜ አንስቶ እስከሚመረቁ ድረስ ድጋፉ የሚቀጥል ሲሆን በወር ሁለት መቶ ብር በአመት እስከ ሁለት ሺህ ብር ሂሳብ ድረስ ይሰጣቸዋል። በባለፈው አመት በተገኘው ገቢ አንድ መቶ ስልሳ ሁለት ተማሪዎችን መርዳት መቻላቸውን ሩት ገልጻለች። ሰላሳ ብር ነበር ሲሽጥ ነበር ደግሞ አንድ ቡኬ። ልክ አንድ ተማሪ አንድ አመት ለመርዳት አስበን ነበር ነው ሁለት ሺ እና አንድ ሺህ አምስት መቶ ብር ነበረ አንድ ተማሪ አንድ አመት ረዳለው ሲል ያን ቡኬ ይፈጥራል። አይ ከአስር ሺህ አበባ በላይ በአሁኑ ሸጠና ፈጠናል ብዬ ያምናለሁ። ለሙዝመት ገቢ የሚያሰበስበ በዚህ ነው። ፌብሩዋሪ ወር ብቻ ነው። ስለዚህ እንዳለ በዚህ የሚገኘውን ገቢ ቀጥታል፣ ስራን ሰጥታል። ሰተን ጀንደር ኦፊስ አማካኝነት አዲስ አበባ ዩኒቨርሲቲ ስላሉ ተማሪዎች ከአካባቢያቸው የሚረዳቸው እንደሌለ የሚያግዛቸው እንደሌለ ከቀበሌ አስመስክረው ይመጡና እሱ ምስክር ወረቀት ያስገባሉ። በዛ መሰረት የስራ ተጥታ ቢሮ ይመርጥና ያስገባልናል እኛ ማለት ነው። ስለዚህ ብሩንም እነሱ በቃ ያገባሉ እኛ መተላለፉን አለመተላለፉን ነው እንጂ የምናየው፣ ተማሪዎቹ ማን እንደሆኑ ብዙ ጊዜ ያንም። አብዛኞቹ ተማሪዎች ሴቶች ናቸው፣ ት ወንዶች አሉ። ግን በባለፈው አመት የተገኘ ገቢ የሎሙመንት ስኮላርሺፕ መቶ ስልሳ ሁለት ተማሪዎች ይተረዳሉ። በአመት ሁለት ሺህ ብር በወር ሁለት መቶ ብር ይሰጠ ማለት ነው። የሎሙ የተለያዩ ይሄ ገቢ ማሰባሰቢ አንድ ሴግመንት ብቻ ነው እንጂ ቴብል የሚባል አለን በየሳምንቱ የተለያዩ እርሶችን እያነሳ ከግቢ ማህበረሰብ ጋር የምንወያይበት ፕሮግራም አለ። የተለያዩ ካምፔኖችን እናደርጋለን። ኦንላይን በሶሻል ሚዲያዎች ማለ በፌስቡክ፣ በትዊተር ላይ የተለያዩ ርዕሶች እያነሳን ላይ ምስሉ እንወያያለን። የተለያዩ ፕሮግራሞች እናዘጋጀዋለን። በጠቃላይ ግቢ ውስጥ ስለያለ የስራ ተጾታን ጉዳይ ንግግር መፍጠር ነው የሎ ሞመንት የሚሰራው። ይህ መቀየር ምንሳ ለክ ዲያሎጎችን መፍጠር ንግግሮችን መፍጠር ላይ በጣም ብዙ ስራ እንሰራለን። ማለት የዚህ አመት የገንዘብ ድጋፍ ተሰባስቦ አለማለቁን የምትናገረው ሩት አሁንም ቢሆን ተማሪዎችን ለመርዳት ፍላጎቱ ያላቸው ግለሰቦችና ድርጅቶች እስከ ቀጣይ ሳምንት ድረስ የሎ ሞመንትን በጎፈንድሚ አማካኝነት መርዳት እንደሚችሉ አስታውቃለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ